እንጸልይ። ቅዱስና ታላቅ የሆንክ የዘላለም አምላክ አባታችን እግዚአብሔር ከታላቅ ምረትህ፣ ቸርነትህ፣ መልካምነትህ የተነሳ በህይወት ቆመን በታላቁ ዙፋን ፊት ደግሞ እንደገና እንደዚህ እንድንከማች እድል ስለሰጠህን እናመሰግናሃለን። አቤቱ ጌታ ሆይ ኃጢአታችንን፣ በደላችንን ስለ ጌታ ስለ ኢየሱስ ክርስቶስ ስትል ይቅር ብለህ በመካከላችን እንድትመላለስ እንድትናገረን እንድትባረከን በህይወታችን ዘመን ሁሉ ያንተን በጎነት እያየን በአንተ ላይ በመታመን እንድንመላለስ እንድትረዳን በጌታ በኢየሱስ ስም እንማጸናሃለን። አንተ ክቡር ታላቅ ዘላለማዊና ቅዱስ አምላክ ነህ እና በእውነት ስለዚህ ታላቅነትህ እናመሰግንሃለን። በመካከላችን ከፍ ከፍ በል አቤቱ፣ ተናገረን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን እናመሰግናለን። የመጀመሪያው መዝሙራችን ቁጥር አስራ አንድ ነው። እሰይ በሰማይ ቤት አለኝ እሰይ፣ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ ባለኮከብ ዘውድ በሰማይ ቤት አለኝ ባለኮከብ ዘውድ በሰማይ ቤት አለኝ ባለኮከብ ዘውድ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ ኃጢአቴን ሁሉ አጥፍቶልኛል ኃጢአቴን ሁሉ አጥፍቶልኛል ኃጢአቴን ሁሉ አጥፍቶልኛል የሰማይ ቤት ልያወርሰኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታ መንኩኝ ከመላ እትጋር እዘምራለሁኝ ከመላ እትጋር እዘምራለሁኝ ከመላ እት ጋር እዘምራለሁኝ በኢየሱስ ክርስቶስ ከታመንኩኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝ ባልተሰማ ዜማ ክብሩን እንገልጣለን ባልተሰማ ዜማ ክብሩን እንገልጣለን ባልተሰማ ዜማ ክብሩን እንገልጣለን በሰማይ ቤት ከቅዱስ አንጋር እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታ መንኩኝ የአምላኬን ፊት አየዋለሁኝ የአምላኬን ፊት አየዋለሁኝ የአምላኬን ፊት አየዋለሁኝ በኢየሱስ ክርስቶስ ከታመንኩኝ። እሰይ በሰማይ ቤት አለኝ፣ እሰይ በሰማይ ቤት አለኝ፣ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩ። እግዚአብሔር አምላካችን ስለ ዝማሬው የተመሰገነ ይሁን። የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር ዘጠኝ ነው። ለመላእክት አለቃ በሙት ላቤን የዳዊት መዝሙር፣ መዝሙር ዘጠኝ ሳም ናይን ኢን አማሪክ እንደዚህ ይላል። ሙሉ ቁጥሩን አነበዋለሁ። አቤቱ እግዚአብሔር ሆይ በሙሉ ልቤ አመሰግንሃለሁ፣ ድንቅ ስራዎችህንም ሁሉ እናገራለሁ። እኔ ባንተ ደሰታለሁ ሐሴትንም አደርጋለሁ፣ ልዑል ሆይ ለስምህም እዘምራለሁ። ጠላቶቼ ወደ ኋላቸው በተመለሱ ጊዜ እነሱ ይሰናከላሉ፣ በፊትህም ይጠፋሉ። መብቴንና ፍርዴን አንተ ጠብቀሃልና፣ ጽድቅንም እየፈረድህ በዙፋንህ ተቀምጠሃል። አንተ አህዛብን ገስጸሃል፣ አንተም ኃጢአተኞችን አጥፍተሃል፣ አንተም ስማቸውን ከዘላለም እስከ ዘላለም አስወግደሃል። አንተ ጠላት ጥፋቶች ወደ ፍጻሜያቸው መጥተዋል፣ አንተም ከተሞችን አጠፋህ፣ የእነሱን መታሰቢያ ከእነሱ ጋር ጠፍቷል። እግዚአብሔር ግን ለዘላለም ይኖራል፣ እሱም ዙፋኑን ለፍርድ አዘጋጅቷል። እሱም ዓለምን በጽድቅ ይፈርዳል፣ ሕዝብንም በቀናነት ይዳኛል። እግዚአብሔር ደግሞ ለተጨቆኑት መጠጊያ፣ በጭንቀት ጊዜያት መጠጊያ ይሆናል። ስምህን የሚያውቁት እነሱ እምነታቸውን በአንተ ላይ ያደርጋሉ። አንተ እግዚአብሔር ሆይ፣ አንተ እግዚአብሔር የሚፈልጉውን እነሱን አልተውካቸውምና። በጽዮን ለሚኖር ለእግዚአብሔር ምስጋናን ዘምሩ፣ በወገኖችን መካከል ስራዎቹን ተናገሩ። እሱ ለደም ምርመራ ባደረገ ጊዜ እነሱን አስታውሷቸዋል፣ የምስኪኖችንም ጩኸት አልረሳም። አቤቱ እግዚአብሔር ሆይ ማረኝ፣ እኔን ከሞት ደጆች የምታነሳኝ ከሚጠሉኝ የሆነውን ስቃይን ተመልከት። እኔም ምስጋናዎችን ሁሉ በጽዮን ሴት ልጆች ደጃፎች እንዳውጅ በአንተ ማዳን ሐሴት አደርጋለሁ። አሕዛብ በሰሩት ጉድጓድ ውስጥ ሰጠሙ፣ በሰወሩት ወጥመድ የራሳቸው እግር ተያዘ። እግዚአብሔር በሚፈርደው ፍርዱ ታውቋል። ኃጢአተኛውን በእጆቹ ሥራ ተጠመደ። ሄጊዮን ሴላ። ኃጢአተኞች ወደ ሲኦል ይመለሳሉ እግዚአብሔርንም የሚረሱ ሕዝቦች ሁሉ። ችግረኛው ሁል ጊዜ አይረሳምና የደሃውም ተስፋ ለዘላለም አይጠፋም። አቤቱ እግዚአብሔር ሆይ ተነሳ፣ ማንም ሰው አይበርታ፣ አሕዛብን በፊትህ ይፈረድባቸው። አቤቱ እግዚአብሔር ሆይ እነሱም በፍርሃት ውስጥ አድርጋቸው ሕዝቦች ሰዎች መሆናቸውን ራሳቸው እንዲያውቁ ሴላ። ይሄ ያነበብኩላችሁ የአምላካችን የእግዚአብሔር ቃል ነው። እግዚአብሔር አምላካችን ስለ ቅዱስ ቃሉ የተመሰገነ ይሁን። ሁለተኛው መዝሙራችን ቁጥር 24 ነው። ቁጥር 24 አዲስ ዝማሬ እንዘምር በረኛቸው የታመኑ በመስኩ የተሰማሩ ዱካውን የተከተሉ ለደህንነት የተጠሩ ከጨካኛው ሬ የዳኑ ከመታረድ የተረፉ ሐሴትን እንደሚያደርጉ ባጥፊው ጥፋት ስላልጠፉ አዲስ ዝማሪ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሪ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። ማቃችንን ቀዷልና ጸጋውን አልብሶናልና ክብራችን ትዘምርለት፣ ፍቅሩ አጽናንቶናልና፣ ጉዳታችንን የሚሹ ጉድጓድ ምሰው የጠበቁን አጋንንት አፍረዋልና ያደፈጡት ሊያጠቁን አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። በፍጹም ልብ እንዘምር፣ በአምላካችን ደስ ይንበለን፣ እና ጨብጭብ እልልንበል። በል ለምን ስንቆጥባለን? በምስጋናችን ዝማሬ ምሽጉን እናፈርሳለን። በመንፈሳዊ ጦር ዕቃ ድል በድል እንሄዳለን። አዲስ ዝማሪ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሪ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። ሁለተኛው የመጽሐፍ ቅዱስ ንባባችን ሁለተኛው የጴጥሮስ የሐዋርያው የጴጥሮስ ጠቅላላ መልእክት ሰከንድ ፒተር ቻፕተር ዋን ቫስ ቨስ ዋን ቱ ናይን የሁለተኛ ጴጥሮስ ምዕራፍ አንድ ከቁጥር አንድ እስከ ዘጠኝን አነብላችኋለሁ እንዲህ ይላል። የኢየሱስ ክርስቶስ ባሪያና ሐዋርያ ስምኦን ጴጥሮስ በእግዚአብሔር ጽድቅና በአዳኛችን በኢየሱስ ክርስቶስ በኩል ከእኛ ጋር የተካከለ ክቡር እምነትን ላገኙት በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ለእናንተ ይብዛላችሁ። ወደ ክብርና ወደ ስነ ምግባር ልዕልና የጠራንን እሱን በማወቅ ለሕይወትና እግዚአብሔርን ለመምሰል በመለኮቱ ኃይል የሚያስፈልጉትን ነገሮች ሁሉ ሰጥቶናል። በዚህም እጅግ ታላቅና ክቡር የሆኑ የተስፋ ቃሎች ተሰጥተውናል። በእነዚህም በዓለም ውስጥ ካለው የምኞት ጥፋት አምልጣችሁ እናንተ የመለኮት ባህሪ ተካፋዮች እንድትሆኑ ነው። ከዚህም ጋር ትጋትን ሁሉ አቅርባችሁ በእምነታችሁ ላይ በጎነትን ጨምሩ፣ በበጎነትም ላይ እውቀትን፣ በእውቀትም ላይ ራስን መግዛት፣ ራስንም በመግዛት ላይ ትዕግስትን፣ በትዕግስትም ላይ እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል ላይ የወንድማማች መዋደድን፣ በወንድማማች መዋደድም ላይ ፍቅርን ጨምሩ። እነዚህ ነገሮች በእናንተ ውስጥ ቢኖሩ ቢበዙላችሁም በጌታችን በኢየሱስ ክርስቶስ እውቀት ስራፈቶች ወይም ፍሬ ቢሶች እንዳት እንዳትሆኑ ያደርጓችኋል። እነዚህ ነገሮች የጎደሉት እሱ ግን አይነ ስውር ነው፣ አረቆ ማየት አይችልም፣ እሱም ከድሮ ኃጢአቶቹ መንጻቱን ረስቷል ይላል። አሁንም ያነበብኩላችሁ የአምላካችን የእግዚአብሔር ቃል ነው። እግዚአብሔር አምላካችንን ስለ ቅዱስ ቃሉ እናመሰግነዋለን። ያው ሁልጊዜ እሁድ እሁድ ከሁለት ተኩል ጀምሮ እስከ ለአራት ሩብ ጉዳይ ድረስ እንደዚህ አይነት የእግዚአብሔርን ቃል የምንሰማበት እግዚአብሔርን የምናመልክበት ጊዜ አለን። እግዚአብሔርን ስለዚህ እናመሰግነዋለን። በመምጣት እየፈለጉ የማይመጡ ሰዎች አሉ እና እነሱን በጸሎት እንደግፋቸዋለን፣ እግዚአብሔር እንዲረዳቸው። ቃል ገብተው ደግሞ እንዲሁ በተለያየ ምክንያት ያልመጡ ሰዎች አሉ። እንጸልያለን እግዚአብሔር ሰዎችን እንዲያመጣ ይህንን አዳራሽ እንዲሞላ፣ አምናለሁ እኔ እግዚአብሔር እንደዛ እንደሚያደርግ ስለዚህ እንጸልያለን። እናት ሰላም ብላችኋለች ሁላችሁንም። እግዚአብሔር ይመስገን ዛሬ ልደቷ ነው እና ልደቷን በጥሩ ሁኔታ አክብረውላታል እኛም ሼር አድርገናል። እግዚአብሔር አምላካችን የተመሰገነ ይሁን። ያው ደብረ ብርሃኖች ሁሌም ሰላም ይላሉ። ስለ እነሱ እግዚአብሔር እናመሰግናለን። ስለ ኢትዮጵያ መጸለያችንን አንተው። አሁን መባ የምንሰበሰብበት ጊዜ ነው። ወንድማችን ዴቪድ ወደዚህ ይመጣል በመስጠት እናመልካለን። እንጸልይ። ከዘላለም እስከ ዘላለም የከበርክ ታላቁ ንጉሳችን እና መድኃኒታችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ታላቅ ምሕረትና ቸርነት በኩል እንደገና በፊትህ ተሰብስበን አምልኳችንን እየተቀበልክ ስለሆነ እናመሰግንሃለን። አቤቱ ጌታ ሆይ በመካከላችን አሁንም ተመላለስ። ቸርነትና ምረትህን በእያንዳንዳችን ላይ አድርግ። አሁን ደግሞ በመስጠት ስናመልክህ ይህንንም አምልኮ እንድትቀበልና በዚህም አምልኮ አንተ ብቻ ከፍ ከፍ እንድትል በጌታ በኢየሱስ ክርስቶስ ስም እንማጸንሃለን። እዚህ መገኘት ተገብቷቸው የሌሉትን በያሉበት እንድትባረካቸው በበጎነትና በቸርነት እንድታስባቸው እዚህ ለመምጣት ቃል ገብተው ያልመጡትን ሁሉ እንድትመለከት በጌታ በኢየሱስ ክርስቶስ ስም እንማጸንሃለን። እግዚአብሔር አምላካችን አሁን በመካከላችን ከፍ ከፍ እያልክ ስለሆነ እያከበርንህ፣ ጊዜያችንን ባርከው፣ አንተ ከኛ ጋር ሁን፣ ጸሎታችንን ስማ፣ ለእያንዳንዳችን በሚያስፈልገን ነገር ሁሉ እንድትናገረን ጊዜውላን ታሳልፈን እንሰጥሃለን። በጌታችን በኢየሱስ ክርስቶስ ስም አሜን። ሶስተኛው መዝሙራችን ቁጥር 14 ነው። 14 ኑሮ ያለ ጌታ የሚል ነው። እንዘምራለን። ኑሮ ያለ ጌ ኑሮ ያለ ጌታ ታክቶኝ ኃጢአቴም አስመርሮኝ ወደ ኢየሱሴ ብመለስ የእሱ ደግነት ማርኮኝ። በድል ጎዳና ልገባ ፍቅር ነፍሴ ልትፈታ ጉልበቴን ለጠላት ላልሰጥ ቃል ገባሁኝ ለጌታ። በመከራና በጭንቀት ሁሉ ጌታን አመልከዋለሁ። ኑሮ ያለሱ ጉዳት ነው፣ ከእርሱ ጋር ግን ደስታ የመልካም ሁሉ መሰረት። ይመስገን የእኛ ጌታ፣ ስንጨነቅ የሚራራ ስንቆስል ፈዋሻችን። በበረሃ ለም እያለን ስንጠማርካታችን ካታችን ዞሮ መግቢያችን ኢየሱስ ማረፊያችን አንተውነ ብንከዳህ ያወጣንም የድሃ ጎጇችንነ ጌታ ጌታችን ጌታችን አስታውሰን ጌታ ጌታችን ጌታችን አስታውሰን ብለን ተጣርተን ሳናፍር እስካሁን ተጉዘናል። በነገር ሁሉ መጽናትን ከጌታ ተምረናል። የሚያሳፍር ስም አይደለም የሰጠህን ጌታችን ክርስቲያን ጀግንነትን እንደሁ ይረዳል ልባችን። ክፉውን ሁሉ ተቃውመን ከኃጢአት ጋራ ታግለን ጉዟችን በድል ያከትማል። የጌታን መስቀል ይዘን ክብር በክብር ሃሌሉያ ክብር ክብር ሃሌሉያ የነፍሳት ሁሉ ምስጋና ዙፋንህን ይክበበው በቸርነት ተገርሟል በልጅህ የዋጀኸው የነፍሳት ሁሉ ምስጋና። ዙፋንህን ይክበበው በቸርነት ተገርሟል በልጅ የዋጀኸው። እግዚአብሔር አምላካችን እናመሰግናለን። ዛሬ የሚኖረን መልእክት በመዝሙር ዘጠኝ ላይ የተመሰረተ ነው። ሁለት ንባቦች ነው ያነበብኩት። እንዳያችሁት አዲስ ኪዳንም ላይ አንብባለሁ ከሀሳቡ ጋር የሚሄድ ስለሆነ ነው። ሁለተኛ ጴጥሮስ ምዕራፍ አንድ ነው ያነበብኩት እና የመልእክቴ ርዕስ የእግዚአብሔርን ስም የማወቅ በረከቶች የሚል ነው። በመዝሙር ዘጠኝ ቁጥር አስር ላይ የተመሰረተ ነው። መዝሙር ዘጠኝ ቁጥር አስር እዚህ እንደምትመለከቱት ስምህን የሚያውቁት እነሱ እምነታቸውን በአንተ ላይ ያደርጋሉ አንተ እግዚአብሔር የሚፈልጉህን እነሱን አልተውካቸውም ና ይላል። የመልእክቱ ሀሳብ ያለው እዛ ላይ ነው። ስምህን የሚያውቁ እምነታቸውን በአንተ ላይ ያደርጋሉ፣ እና አንተ እግዚአብሔር እነሱን የሚፈልጉህን ደግሞ አልተውካቸውም ይላል። በጣም መሰረታዊ ነገር ነው። ይህንን መዝሙር ማየት ያለብን። አዎ ጥሩ ነው። እንትኑ እየሰራ ነው። አንዳንድ ሀሳቦችን በመጀመሪያ እንድንመለከት እፈልጋለሁ። ምናልባት ታውቃላችሁ፣ አሁን በአለማችን ላይ በጣም ብዙ ሰዎች ተጨንቀዋል፣ ግራ ተጋብተዋል። እና ግራ ሰዎች የተጋቡበት የተጨነቁበት ዘመን እንደዚህ ያለ ዘመን ያለ አይመስልም በአለም ታሪክ ውስጥ። ብዙ ነገሮች እየተለዋወጡ ነው። እጅግ በጣም ብዙ ያልተጠበቁ ነገሮች እየሆኑ ነው ደግሞ። ሊሆኑ ገና ሊሆኑ በመንደርደር ላይ ነው ያሉት ያው ጦርነት ታውቃላችሁ፣ ስቃይ ታውቃላችሁ፣ ችግር፣ ረሃብ በጣም ብዙ ነገሮች እና በእንደዚህ አይነት ጊዜ ሰዎች ግራ መጋባታቸው ትክክል ነው። ግን ምን አይነት ሰዎች ናቸው ግራ የሚጋቡት የሚለውን ጥያቄ መጠየቅ ጥሩ ነው። እኔ እዚህ መግቢያ ላይ ነገር ግን ግራ በተጋቡ ሰዎች መካከል ግራ የማይጋቡ ሰዎች ድሮም አሁንም እንዳሉ ላሳስባችሁ ፈልጋለሁ። ልክ ጭንቀት በመጣበት ጊዜ ግራ የሚጋቡ ሰዎች አሉ፣ ደግሞ ግራ የማይጋቡ ሰዎች አሉ። እንደዚህ አይነት ሰዎች ግራ የማይጋቡ ሰዎች ሰው እየተጨነቀ እየተረበሸ ግራ የማይጋቡ ሰዎች ምን አይነት ሰዎች ናቸው የሚለውን ጥያቄ መጠየቅ ደግሞ አስፈላጊ ነው። እኛ ዛሬ እዚህ ያለ ነው ከነዚህ ሰዎች መካከል ሆነን እንደሆነ ነው የማም ነው ምናልባት እዚህ ያለ ነው ሰዎች ግራ ከማይጋቡ ሰዎች መካከል ነው ያለነው ብዬ አስባለሁ። እና የዛሬው መልእክቴ ከዮሐንስ ወንጌል ወጣ ብሎ ለሚቀጥሉት ሁለት ሳምንታት እዚህ አልኖርም፣ ያው ለንደን እሄዳለሁ እና በነዚህ ጊዜ በልባችሁ በሀሳባችሁ የምታስቡትን መልእክት ነው ዛሬ ለማስተላለፍ የምፈልገው እና ትኩረቴ በመዝሙር ዘጠኝ በመዝሙር ዘጠኝ ቁጥር አስር ላይ ነው። መዝሙር ዘጠኝ ቁጥር አስር ላይ አንድ የተወሰኑ ነጥቦችን አብረን እናያለን ስለዚህ የመጀመሪያው ነጥቤ የሚሆነው ስሙን የሚያውቁ ሰዎች ባህሪ ነው የሚለው ቁጥር አስርን ስታነቡት በጣም ያስደንቃል ምንድን ነው የሚለው ስምህንም የሚያውቁት እነሱ እምነታቸውን በአንተ ላይ ያደርጋሉ አንተ እግዚአብሔር የሚፈልጉህን እነሱን አልተውካቸውምና ብሎ ይናገራል እንግዲህ ቁጥር አስር የጀመረው የተወሰኑ ሰዎችን ጎላ አድርጎ በማሳየት ነው። ስምህን የሚያውቁ ሰዎች አሉ እና ከሰዎች መካከል ስምህን የማያውቁ አሉ፣ ስምህን የሚያውቁ አሉ። እንደምታዩት እኔ ይህን ጥቅስ አስበው በዓለም ላይ ትልቅ ልዩነት በሰዎች መካከል የፈጠረ ጥቅስ ነው ብዬ ነው የማስበው። ምክንያቱም እግዚአብሔርንና ስሙን የሚያውቁ ሰዎች አሉ፣ እግዚአብሔርንና ስሙን የማያውቁ ሰዎች አሉ። ሁለት አይነት ሰዎች ናቸው ያሉት። እግዚአብሔርን የሚያውቁ ሰዎች ቅድም ያልኩት የሚረበሹ የሚጨነቁ፣ ግራ የሚጋቡ እና በገዛ ህይወታቸው ግራ ተጋብተው ሰዎችን ሁሉ ግራ የሚያጋቡ ሰዎች አሉ። ያ እነዛ እግዚአብሔርንና ስሙን የማያውቁ ሰዎች ናቸው። እግዚአብሔርንና ስሙን የሚያውቁ ሰዎች ግን በጣም የተለዩ ሰዎች ናቸው። በብሉይ ኪዳንም በአዲስ ኪዳንም ልዩነቱ የእግዚአብሔርን ስም የሚያውቁና የማያውቁ ሰዎች በመኖራቸው ነው። እና ይህንን በደንብ በልባችን አጥብቀን ብንይዝ የወደፊት ህይወታችን በምን መንገድ መመራት እንዳለበት እግዚአብሔር በደንብ አቅጣጫ ሊያሳየን ይችላል ብዬ አስባለሁ። እና የጥቅሱ መጀመሪያ እንደምታዩት ስምህን የሚያውቁ የሚለው ነው። እና ይሄንም በሰዋስው ቋንቋ ላስረዳችሁ ፈልጋለሁ። ግራመር ማለቴ ነው፣ ሰዋስው ስል። ይሄ የተለዩ ሰዎችን ማንነት የሚገልጥ አገላለጽ ነው፣ ስምህን የሚያውቁ እና የእግዚአብሔርን ስም የሚያውቁ የሚለው ቃል በአማርኛ ቋንቋ ስማዊ ቅጽል ወይም ግሳዊ ቅጽል ሆኖ፣ ግን በተፈጥሮው በሰዋስው ቋንቋው ስም ነው። ራሱ ግሳዊ ቅጽል ነው። በእንግሊዝኛ ምን ብለን እናውቀዋለን? ፓርቲሲፕል የሚባል ቃል ነው እና ግሳዊ ቅጽል ነው። በአማርኛ በጣም የተለየ አወቃቀር አለውና። እና የሚያሳየው ግን የተወሰኑ ሰዎችን በስምነት ደረጃ ነው የሚያሳየው። እና እነዚህ ስምህን የሚያውቁ ተብለው የተጠቀሱት እነዚህ የተለዩ ሰዎች ናቸው እና እኔ ምንድን ነው እያልኩ ያለሁት እነዚህ ልዩ ሰዎች ናቸው የታወቁ። ነገር ግን እንዲታወቁ ልዩ ሆነው እንዲታዩ ያደረጋቸው ነገር የሚያውቁት እውቀት ነው። አሁን አንዳንድ ጊዜ ሰዎች በእውቀታቸው አማካኝነት በሚያውቁት እውቀት አማካኝነት የተለያየ ደረጃ ይሰጣቸዋል። ዶክተር ይባላሉ፣ ሳይንቲስት ይባላሉ፣ ሐኪም ይባላሉ፣ አስተማሪ ይባላሉ። እንደዛ ልክ እነዚህ እንደዛ አይነት የህይወት ገጽታ ያላቸው ሰዎች ናቸው እና የሚታወቁት እግዚአብሔርን እና ስሙን በማወቅ ነው። እኔ እንደዚህ አይነት ሰዎች በምድር ላይ ያኔ እንደነበሩ በዚህም ዘመን እንዳሉ ሳስብ ልክ እንደዚህ አይነት ሰዎች ተብለን ብንጠራ እንዴት መልካም ነው የሚል ምኞት አለኝ። የታወቁ ናቸው። ምናልባት ይሄ የስሙን በማወቅ የተለዩ መሆናቸው ምናልባት ሊገለሉ እንዲገለሉ ሊያደርጋቸው ይችላል። እንዳይወደዱ ሊያደርጋቸው ይችላል። ሰዎች እንዳይቀርቧቸው ሊያደርግ ይችላል። ምክንያቱም የእግዚአብሔርን ስም ስለሚያውቁ ልክ እንደ እግዚአብሔር ስም ሀሳብና ቅድ ለመኖር ስለሚሞክሩ እና ይሄ የለያቸው ነገር እውቀት ነው። ስምህን የሚያውቁ ሰዎች ነው የሚለው፣ ባህሪውን ነው እያሳየኋቸው ያለሁት። እና ይሄ እውቀት ተግባራዊ እውቀት ነው። ከዚህ በፊት ስናገር ሰምታችሁኛል። እውቀት የሚለው ቃል በግሪክም በሂብሩም ሁለት አይነት ትርጉም ያለው ቃል አለ። ሁለት የተለያዩ ቃሎች ናቸው። አንደኛው ጽንሰ ሀሳባዊ ወይም ዝም ብሎ ፐርሴፕቹዋል ኖሌጅ የምንለው ያላቸው አሉ። ይሄ በእርግጥ ወደ ተግባራዊ እውቀት ያመጣል፣ ግን በዛ ደረጃ የቀሩ ስለ እግዚአብሔር ስም የሚያውቁ ሰዎች በጽንሰ ሀሳብ ደረጃ ይኖራሉ፣ ግን ይሄኛው በተግባር በህይወታቸው ሰርቶ የሚያውቁ ሰዎች ናቸው በህይወታቸው የእግዚአብሔር ስም ሰርቶላቸው ለውጥ አምጥቶላቸው ባርኳቸው ለይቷቸው ደስታ ሰጥቷቸው ሰላም ሰጥቷቸው ያሉ ሰዎች ናቸው። ይህ እውቀት ሌሎች ሰዎች የሚያውቁልን እውቀት አይደለም። ይህንንም ምናልባት ከዚህ በፊት ተናግሬ አውቃለሁ። አንዳንድ ጊዜ በዚህ በክርስትና እምነት አካባቢ አንዳንድ ሰባኪዎች ወይም የተለያየ ርዕስ ራሳቸውን የሰጡ ሰዎች የከሌ ከሌ ብለው የሚጠሩ ሰዎች ለሰዎች እነሱ እግዚአብሔርን የሚያውቁ ስለ ሰዎች አይምሮ ውስጥ ያለውን ነገር የሚረዱ አድርገው ይናገራሉ። ያ ስህተት ነው። በፍጹም እግዚአብሔርን እኔ ስለ እናንተ ላቅ አልችልም። ራሳችሁ ናችሁ ማወቅ ያለባችሁ። ክርስትናን የለየው ነገር ቢኖር የእኛ እግዚአብሔር በግል የሚታወቅ አምላክ በመሆኑ ነው። ስለዚህ ሌሎች የሚያውቁልን እውቀት አይደለም፣ ራሳችን የምናውቀው እውቀት ነው። ቃሉን ተመልከቱ። ስምህን የሚያውቁ እነሱ ብሎ ነው የሚናገሩ። ስምህን የሚያውቁ ሌላ ሰው ስምህን የሚያውቅላቸው አይደለም። ስምህን የሚያውቁ በግል የሚያውቁ እነዚህ፣ ይሄ እውቀት በውስጣቸው ያላቸው ሰዎች ምን አይነት ሰዎች ናቸው? ስምህን የሚያውቁ የሚለውን ባህሪም እያስረዳው ነው እና ይሄ እውቀት በእነዚህን ሰዎች በተለየ ደረጃ ላይ የሚያስቀምጣቸው ነው ማለት አሁን የእግዚአብሔርን ስም በማወቅ የሚከተለውን ስራ የሚያደርጉ ሰዎች ብታምኑም ባታምኑም፣ ከዶክተሮች፣ ከሳይንቲስቶች፣ ከፕሮፌሰሮች የተለየ የእውቀት ደረጃ ላይ ነው ያሉት። ምክንያቱም ከዓለም እውቀት የማይነጻጸርና የተለየ እውቀት ነው። ስለዚህ ይሄ እውቀት ያላቸው ሰዎች በውስጣቸው የተረጋጉ ናቸው። ይሄ እውቀት ያላቸው ሰዎች የሚመሩት በራሳቸው ሀሳብ፣ በራሳቸው ፍልስፍና፣ በሰዎች ሀሳብ፣ በሰዎች ፍልስፍና ወይም አስተያየት ወይም ልዩ ልዩ ነገር ሳይሆን፣ በባህል ተጽዕኖ ሳይሆን በራሱ በእግዚአብሔር ቃል መሰረት ነው የሚኖሩት እና የእግዚአብሔርን ማወቅ የሚባለው ነገር እኛን ከሌሎች ልዩ የሚያደርገን እኛ የምንኖረው በእግዚአብሔር ቃል መሰረት ነው። ምክንያቱም እግዚአብሔር በቃሉ መሰረት ነው የሚታወቀውም በቃሉ መሰረት ነው ሊመለክም ሊከበርም የሚገባው ይሄ እውቀት ያላቸው ሰዎች የመለየት መንፈስ ያላቸው ሰዎች ናቸው እኔ ይህንን በደንብ ብትሰሙኝ ጥሩ ነው ጌታ ኢየሱስ ክርስቶስንና ስሙን እግዚአብሔር አብን የወልድን የመንፈስ ቅዱስን ስም እና የእግዚአብሔርን ማንነት ከስሙ ጋር የሚያውቁ ሰዎች ሁልጊዜ በውስጣቸው የሚሰራ መንፈስ አላቸው ያ መንፈስ ቅዱስ እዚህ ጋር የሐሰት አስተማሪ ወይም የሐሰት ሰባኪ መጥቶ ቢናገር ውስጣችን ውስጥ ምን ያደርጋል? ያንን ሪጀክት ያደርጋል፣ ይቃወማል። ምክንያቱም የመለየት መንፈስ የእግዚአብሔር መንፈስ በውስጣችን ውስጥ ይሰራል። እንደዚህ አይነት ሰዎች ጥበብ የሞላባቸው ይሆናሉ። ስህተትን ከእውነት ያበጥራሉ፣ ክፉን ይጸየፋሉ፣ ከነፈሰው ጋር አይነፍሱም። እንደዚህ አይነት ሰዎች ይሄ ስምህን የሚያውቁ የተባሉት ሰዎች የተለዩ ሰዎች ናቸው ብያቸዋለሁ። አሁን በዚህ ምድር ላይ ጌታ ኢየሱስ ክርስቶስን በደንብ የሚያውቁና እንደ ጌታ ቃል የሚመላለሱ ሰዎችን የሚወክል ነው። ይሄ እውቀት እግዚአብሔርን በእግዚአብሔር የሚያምኑ ሰዎች የሚያውቁት እውቀት ነው። ይሄ እውቀት ያላቸው ሰዎች በምንም ነገር አይጨነቁም። ቅድም ስለ ጭንቀት ነግራቸዋሉ። በአለም ላይ ስላለ ሁኔታ ብዙ ሰዎች ይጨነቃሉ። ምንድን ነው የሚሆነው ነገር ምንድን ነው የሚሆነው? የሚቀጥለው ሳምንት በጣም አስጨናቂ ዘመን ውስጥ ነው ያለ ነው። ግን ይህንን ስም የሚያውቁ ሰዎች በምንም ነገር አይጨነቁም። ለምንም ነገር ደግሞ ግድ አይላቸውም። የሚጨነቁት ምናልባት ወይም ደግሞ የሚደነቁት እግዚአብሔርን ባለማወቅ እና እግዚአብሔርን ከማወቅ የተንሸራተተ ሕይወት ካላቸው ብቻ ነው። እና ይህንን በባህሪ ደረጃ እንድናስብ ነው። ግን ሁለተኛ ነጥብ አለኝ። ስምህን የሚለው ቃል ምንድን ነው የሚያሳየው? እኔ ይህንንም አበክራችሁ ብትሰሙኝ እወዳለሁ። እግዚአብሔር ስም ያለው አምላክ ነው። ስምህን የሚለው ቃል እግዚአብሔር ስም ያለው በስም የሚታወቅ እና ስሙ የተለዩ ነገሮችን ስለሱ የሚናገር እንደሆነ የሚያሳይ ቃል ነው። ስም እንደምታውቁት የአንድ ነገር መለያ ነው። በብሉይ ኪዳንም በአዲስ ኪዳንም መታወቂያ ነው። እዚህ እኛ ሁላችንም ስም አለን። እና አሁን የአንዳችሁ ስም ቢጠራ በአይምሮዬ የምስለው ነገር ማንን ነው? እናንተኑ ነው። የአንዳችሁ ስም ቢጠራ ልክ የእግዚአብሔር ስም ሲጠራ ልናስብ የሚገባውና በአይምሯችን ሊሳል የሚገባው ነገር እራሱ እግዚአብሔር ነው። ስም የሚባለው ነገር ግን አንዳንድ ነገሮችን በጣም ቴክኒካል ብዙ ሰዎች የማያውቋቸውን ነገሮች ከዚህ በፊት እዚህ ተናግራለሁ፣ ግን ብነግራችሁ ጥሩ ነው። ለእግዚአብሔር ስም ያወጣለት ማንም ሰው የለም። አሁን እኛ ለልጆቻችን ስም አውጥተናል። ልጆቻችን ለልጆቻቸው ስም ያወጣሉ። በብሉይ ኪዳን በእግዚአብሔር ማህበረሰብ ውስጥ በእግዚአብሔር አማኞች መካከል አንድ ሰው ለአንድ ነገር ስም ሲሰጥ ምን ማለት ነው? በዛ ነገር ላይ ስልጣን አለው ማለት ነው። ለጊዜውም እንኳን ቢሆን ልክ እንደ ፓተንት ራይት እንደሚባል ታውቃላችሁ። ፓተንት ራይት አንድ ሰው አንድ ነገር ሰርቶ ወይም ማግኝቶ፣ በሱ ስም ነው የሚጠራለት እና የዛ ነገር ተጠቃሚ ነው የሚሆነው ሰውየው። ግን እግዚአብሔርን ስም ያወጣለት ማንም ሰው የለም። መጽሐፍ ቅዱስን ብትመለከቱ እግዚአብሔር ስሙን ለሙሴ ገልጧል። ኢቭን አዲስ ኪዳን ላይ እንኳን ጌታ ኢየሱስ ክርስቶስን ለዮሴፍ ምን ብሎ ነው መልአኩ ተገልጦ የነገረው? ከእሷ የሚወለደው እግዚአብሔር ከሕዝቡ ጋር በመሆኑ አማኑኤል ነው። ግን ማን ብለህ ትጠረዋለህ አለው መልአኩ። ኢየሱስ ብለህ ትጠረዋለህ። ለጌታ ለኢየሱስ እንኳን ዮሴፍ እና ማርያም አይደሉም ስም ያወጡለት፣ ወይም የአካባቢው ስም አይደለም፣ እራሱ እግዚአብሔር ነው። ምክንያቱ ምንድን ነው? በምድር ላይ ስም ሰጪዎች ለጊዜውም ቢሆን እንኳ ባወጡትም ስም ላይ ስልጣን ስላላቸው ነው። በእግዚአብሔር ላይ ግን ፓስተር ስልጣን የለውም። ከዚህ በፊት ያልታወቀ ሌላ ስም ብድግ አድርገን ይሄ ነው ስሙ ብለን ልንለጥፍበት አንችልም። በጣም የሚያስደንቅ እውነት ነው እና እዚህ ጋር አንድ ማሳሰቢያ አለኝ። ምን ብያለው? እዚህ ጋር እግዚአብሔርን በተመለከተ ያሉት ነገሮች በሙሉ እግዚአብሔርን እምነቱን፣ የእኛን ህይወት፣ ማንኛውንም ነገር እግዚአብሔርን በተመለከተ ያሉት ነገሮች በሙሉ በጣም በጣም ጥንቃቄ የተሞላባቸው ናቸው። በዘፈቀደ የሆኑ ነገሮች በፍጹም የሉ ስለዚህ እግዚአብሔር ከስም ሁሉ በላይ ያለው ስም ያለው አምላክ ነው። ስሙን ራሱ ነው ለራሱ ያወጣው። ስሙን ለሰዎች ያስተዋወቀው ራሱ ነው። እዚህ ጋ ጥቂት ነገሮችን ፈጠን ፈጠን ብዬ እናገራለሁ። የእግዚአብሔር ስም ስምህ የሚለው ቃል ራሱን ነው የሚገልጠው ታላቅነቱን፣ ታማኝነቱን፣ ሁሉን አዋቂነቱን፣ ዘላለማዊነቱን፣ ጥበቡን፣ ደግነቱን፣ ባለጸጋነቱን፣ ማሃሪነቱን በጣም ብዙ ነገር መደርደር ችላላችሁ። ሁሉን ቻይነቱን፣ ሁሉን አዋቂነቱን፣ አጽናኝ ከሰዎች ጋር አብሮ ተገኝ መሆኑን በሙሉ የሚገልጡ ናቸው። እግዚአብሔር ስለዚህ አስደናቂ ስሙ የተመሰገነ ይሁን። ስለዚህ ስምህ የሚለው ቃል ምን እንደሆነ መገንዘብ አለብን። አሁን ቁጥሩን ተመልከቱት። ምዕራፍ 9 መዝሙር 9 ቁጥር 10 ነው። ስምህን የሚያውቁት እነሱ ስምህ የሚለው ቃል ስም ያለው ግን ስሙ ማንነቱን የሚያሳይና የሚገልጥ ነው። ግን በሶስተኛ ደረጃ በዚህ በስላይድ ላይ ስሙን በተመለከተ የተነገሩ አንዳንድ ነገሮችን ብነግራችሁ ጥሩ ነው። በእግዚአብሔር ቃል ላይ በተለያዩ ቦታዎች ስለ እግዚአብሔር ስም ምንነት የተጠቀሱ ነገሮች አሉ። በጣም ይገርማችኋል። ሁሉም አስደናቂ ናቸው። ሁሉንም መናገር አልችልም፣ ግን ሶስት ስሞች የተጠቀሱባቸው ቦታዎች አሉኝ። ይሄንን ከዚህ መልእክት ጋር አብሮ እንዲሄድ ያደረኩበት ምክንያት አሁን ባለው በዚህ ክፉ ዘመን እንዳንጨነቅ እንድንጽናና በእግዚአብሔር እንድንመሰረትና እንድንቆም ነው። የመጀመሪያው ምሳሌ 18 ነው። ምሳሌ 18 ከዚህ ከድሮው መጽሐፍ ቅዱስ ላይ ቁጥር 10ን እዚህ ጽፌዋለሁ። እኔ ምን ይላል የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደሱ ሮጦ ከፍ ከፍ ይላል ብሎ ይናገራል ስሙን በተመለከተ የተነገሩ ነገሮች ናቸው እና ይሄ በጣም አስገራሚ ነው የእግዚአብሔር ስም ብሎ ምሳሌ አስራ ስምንት ላይ ምንድን ነው ይላል የጸና ግንብ ነው ምን አይነት ግንብ ነው የጸና የማይነቃነቅ ግንብ ነው እና ስለዚህ የተነገረው ስለማን ስም ነው ስለ እግዚአብሔር ስም ነው የእግዚአብሔር ስም የጸና ግንብ ነው ስለ ስሙ አይደል የምንነጋገረው? ስሙን የሚያውቁ ሰዎች ባህሪያትን አይደል የምንነጋገረው? የእግዚአብሔር ስም በተለይ የጸና ግንብ ነው ተብሎ ስሙን የሚያውቁት ሰዎች ምን ያደርጋሉ? ወደሱ ሮጠው ከፍ ከፍ ይላሉ ይላል። በኋላ አመጣበታለሁ ግን የጸና ግንብ የሚለው ቃል በብሉ ኪዳን ላይ በተገለጠበት ቦታ ሁሉ ምን የሚል ሀሳብ አለው? መሸሸጊያ፣ መጠለያ ማምለጫ እና ከክፉ መዳኛ ተብሎ ነው የሚታወቀው። ግንብ ማለት እንደ ከተማን እንደከበበ ግንብ ማለት ነው። የጸና ማንም የማይደፍረው የማይነቀንቀው፣ ሚሳኤል ቢተኮስ ኒኩሌር ቢተኮስ የማይደፍረው አይነት ግንብ ነው። እና እኔ ታዲያ እዚ ጋር አንዳንድ ነገር ተናግራለሁ። ሰዎች በክፋታቸውና በአመፃቸው ያዘጋጇቸው የጥፋት መሳሪያዎች ከሚያመጡት ጥፋት፣ እልቂት እንዴት ነው ማመልጠው ብለው የሚጨነቁበት ዘመን ነው። ቅድም በመግቢያ ላይ ተናግሬያለሁ። ከክፋቱና ከእልቂቱ እንቅስቃሴና ዛቻ የተነሳ አሁን ትሰማላችሁ። ዛቻ ሚድል ኢስት አካባቢ ዛቻዎች አሉ። እናጠፋችኋለን፣ በአንድ ጊዜ ከምድር ገጽ ላይ ከማፕ ላይ እንሰርዛችኋለን በብዙ መሳሪያ ድራሻችሁ እናጠፋለን ብለው የሚፎክሯል። አሁን ከዚህ የተነሳ እዚህ እዚህ አሜሪካም ውስጥ ሆነ ኢትዮጵያ ውስጥ ኢትዮጵያም ውስጥ ካለው ጦርነት የተለያየ ጭንቀት የተነሳ ሰዎች ምንድነው የሚሆነው ነገ ምንድነው የሚሆነው እያሉ የሚጨነቁበት ጊዜ ነው። እኔ ይህንን መልእክት ያቀረብኩበት ምክንያት የእግዚአብሔርን ስም በማወቅ ከእንደዚህ አይነት ጭንቀት ልንድን እንደምንችል ነው። ምክንያቱም የእግዚአብሔር ስም ምን አይነት ግንብ ነው? የጸና ግንብ ነው። መጠለያ፣ መሸሸጊያ፣ መከለያ የሚሆን ግንብ ነው። የማን ስም? የእግዚአብሔር ስም። ስለዚህ ይሄ ስሙን የሚያውቀው ሰው ምን ተብሎ ተጠቅሷል? እዚህ ምሳሌ 18 ላይ ጻድቅ ተብሎ ነው የተጠቀሰው። ወደዛ ወደ እግዚአብሔር ግንብ ሰው እየተጨነቀ የሚሄድበት እየጠፋበት ይሄኛው ግን የሚሄድበትን ቦታ ያውቀዋል። ወደ እግዚአብሔር ስም ይመጣል እና ዛጋ ምን ይሆናል ይድናል የሚል ሀሳብ ነው ያለው። ስለዚህ ለጻድቅ መተማመኛው ማረፊያው የእግዚአብሔር ስም ነው። ስሙ የጸና የማይናወጥ፣ የማይነቃነቅ፣ የማይደፈር ማንም የማይነካው ነው። እኔ እንዳውም እዚህ ጋር ምን የሚል ነጥብም ማስቀመጫ በዓለም ላይ ሴፍ የሚባል ቦታ የለም። ታውቃላችሁ፣ አሜሪካ ወይም ኢትዮጵያ ወይም ዩሮፕ የትም መሄድ ትችላላችሁ። ሴፍ የሚባል ቦታ የለም የትም የትም። የእግዚአብሔር ስም ግን ሴፍ ነው። ሴፍ ሴፍ የሚባል ቦታ ለማግኘት የምትፈልጉ ከሆነ የእግዚአብሔር ስም ብቻ ነው። የእግዚአብሔር ስም ጋር የሚሮጡ ሰዎች በምንም አይነት መንገድ ሴፍቲያቸው አይነቀነቅም። ምክንያቱም የእግዚአብሔር ስም ምን አይነት ስም ነው? የጸና ግንብ ነው። ስለዚህ ሴፍ የሚባለው ለእኛ ለክርስቲያኖች የእግዚአብሔር ስም ነው። የእሱ ስም የጸና መሸሸጊያ ነው፣ ግንብ ነው፣ መጠጊያ ነው፣ መጠለያ ነው። ስለዚህ እኔና እናንተ በእውነት ጻድቅ በሚባለው ክልል ውስጥ ወይም መጠሪያ ስም ውስጥ ያለን ከሆነ የሚያሳስበን እና የሚያስጨንቀን ነገር ምንም ነገር አይኖርም ምክንያቱም ወደ ምንሮጥበት የታወቀ ምን አለን ማለት ነው ቦታ አለን ማለት ነው ያም የእግዚአብሔር ስም ነው ጻድቅ ወደ እሱ ሮጦ ምን ያገኛል የሚለውን እዚ ጋር ብትጠይቁ መዳንና መትረፍ ብቻ አይደለም ቃሉ የሚለው ጻድቅ ወደ እሱ ሮጦ መዳን ብቻ ሳይሆን ምን ይሆናል ነው የሚለው ከፍ ከፍ ይላል ነው የሚለው ይከብራል ይከበራል እንጂ አይዋረድም ደግሞም ለውርደት አይጣልም ማለት ነው። ጻድቅ ወደ ስሮጡ እና በእግዚአብሔር ቃል መሰረት እና እኔ በክርስትና ህይወት ውስጥ ያየሁት ነገር ጻድቅ ሆኖ ሰው ሲጣል አይቼ አላቅም። ጻድቅ ሁል ጊዜ በመከራና በጭንቀት ጊዜ ወደ ማን ይሮጣል? ወደ እግዚአብሔር ይሮጣል። ለዚህ ነው ዳዊት ትናንትናም፣ አንድ ቦታ ይህን ጥቅስ ጠቅሸዋለሁ። መዝሙር 37 ላይ ብትሄዱ ዳዊት ምን አለ? ጎለመስሁ አረጀሁም፣ ልጆኜ ጎረምሳ ሆኜ ወደ ትልቅ ሰው ደርሼ እንደገና ሽማግሌ ሆኛለሁ በእነዚህ ሁሉ ውስጥ ጻድቅ ሲራብ፣ ዘሩ እህል ሲለምን በፍጹም አላየሁም ብሏል እና የእግዚአብሔርን ስም የሚያውቁ ሰዎች ናቸው እነዚህ ጻድቃን ተብለው የተጠቀሱት። በሁለተኛ ደረጃ ትንቢተ ሚልኪያስ ሚኪያስ ምዕራፍ 6 ቁጥር 9 ላይ የተጠቀሰውን የእግዚአብሔርን ስም በተመለከት የተነገሩ ነገሮች እናገርና ወደ ሌላው ነጥቤ አልፋለሁ። ሶስተኛም ጥቅስ አለኝ እሱ ደግሞ በጣም ተግባራዊ እንደሆነ እናገራለሁ። ግን እዚህ ሚኪያስ 6 9 ላይ የእግዚአብሔር ድምፅ ከተማይቱን ይጠራታል ስምህን መፍራት ጥበብ ነው ብሎ ይናገራል። ይሄ የእግዚአብሔር ስም ከተማይቱን ይጠራታል፣ ስምህን መፍራት ጥበብ ነው ተብሎ የተነገረበት ቦታ እስራኤላውያን በጠላት ተወረው በጣም አስጨናቂ ከተማው ተከቦ ምን ሊሆን እንደሚችል በማይታወቅ ጭንቀት ውስጥ በነበሩበት ጊዜ ነው እና እግዚአብሔር ከተማይቱን እየጠራት ነው ይህንም በተመለከተ ብዙ የተጻፉ ነገሮች አንብቤ ያለው፣ ለምሳሌ የዛሬ መቶ ምናምን ዓመት በትክክል ጊዜውን አላውቅም፣ በጣም በአይጦች ምክንያት እንግሊዝ ሀገር በጣም ብዙ ሰው የሞተበት የመቅሰፍት ጊዜ ነበር፣ በለንደን ከተማ፣ በሌሎችም ከተሞች እና ይሄንን ጥቅስ ጠቅሰው እግዚአብሔር በድምፁ ከተማይቱን እየጠራ ነው እና ወደ እግዚአብሔር ተመለሱ። በዚህ ሞት ውስጥ የብላክ ዴዝ የተባለ መቅሰፍት ነበር እና በቤት ውስጥ ሰው ያለ ወሬ ነጋሪ አባት፣ እናት፣ ልጆች፣ የልጅ ልጆች ውድም ያሉበት ጊዜ ነበረ እና የእግዚአብሔር ስም ከተማይቱን ይጠራታል። የእግዚአብሔር ድምፅ ብሎ አንድ ነገር በጣም አስፈላጊ ነው። ስምህል መፍራት ጥበብ ነው ብሎ የእግዚአብሔርን ስም በማወቅ ውስጥ ያለውን ተግባራዊ ነገር ነው የሚናገረው። አሁን ያለንበት ዘመን ነው የሚመስለው ይሄ ትንቢት የተጻፈበት ጊዜ። የእግዚአብሔርን ስም አውቆ የእግዚአብሔርን ስም የፈሩ ሰዎች የእግዚአብሔርን ስም በመፍራት የጸኑ ሰዎች ማለት ስሙን ላለማሳዘን እንደ ስሙ ለመመላለስ የሚመላለሱ ሰዎች አይጨነቁም፣ አይፈሩም፣ ጥበብ ይኖራቸዋል። ጥበቡ ደግሞ ምንድን ነው የሚያደርጋቸው? ሁል ጊዜ ወደ እግዚአብሔር የሚገፋ የሚያስጠጋ በእግዚአብሔር ላይ እንዲታመኑ የሚያደርግ ጥበብ ይኖራቸዋል የሚለውን ለማሳየት ነው። ብዙዎች የሚጨነቁት የሚፈሩት፣ ምን ይውጠን ይሆን የሚሉት በእግዚአብሔር ስም ላይ እምነት ስለሌላቸው ስሙንም ስለማያውቁ ነው። ሶስተኛው ቃል ስሙን በተመለከተ የተነገሩ ነገሮች መኃልየ መኃልይ ምዕራፍ አንድ ቁጥር ሶስት ላይ ነው። የመኃልየ መኃልይ መጽሐፍ በጣም አስደናቂ ነው። ግን ገና ምዕራፉ ሲጀመር መጽሐፉ ሲጀመር ቁጥር ሶስት ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። ስምህ እንደሚፈዝ ዘይት ነው እንደሚፈስ ዘይት ነው፣ ስለዚህ ደናግል ወደዱህ ተብሎ ተጽፎለታል። የእግዚአብሔር ስም እንዴት ነው ምንድን ነው ተብሎ ነው የተጻፈው። አሁንም ላማኞች ነው። የእግዚአብሔርን ስም የሚያውቁ ሰዎች በውስጣቸው ምን የሚያደርግ ነገር ነው የሚፈስ ዘይት ነው። የእግዚአብሔርን ስም የሚያውቁ ሰዎች እግዚአብሔርን በተግባር ያውቁታል። ዘይት ተቀብታችሁ ታውቃላችሁ። ዘይት የበዛበት ምግብ በልታችሁ ታውቃላችሁ። ይሄ የታወቀ ነገር ነው እና ስምህ እንደሚፈስ ዘይት ነው የሚለው ውስጥን የሚያረሰርስ፣ የሚያረካ፣ የሚያለመልም፣ የሚጠግን የሚፈውስ ነው ማለት ነው የእግዚአብሔር ስም እና ስለዚህ ወጣቶች ወንድ ያላወቁ ደናግል እንኳን ምን አደረጉ ነው የሚለው፣ አንተን በማወቅ እርካታና ሰላም ስላላቸው ምን አድርገውሃል ወደውሃል እያለ ነው የሚናገረው። ወጣቶች አሁን ብዙ ጊዜ ወጣቶችን ለመሰብሰብ አንዳንድ ሙዚቃ ምናምን ማድረግ ያስፈልጋል ይላሉ ሰዎች። ያ መጽሐፍ ቅዱሳዊ አይደለም። የእግዚአብሔርን ስም እንዲያውቁ ብናደርጋቸው ስሙ ምን ያደርጋል እንደሚፈስ ዘይት ውስጣቸውን ያለመልማል። ህይወታቸውን ይለውጣል። ታላቅ በረከትና የህይወት ዓላማና ትርጉም ይገባቸዋል ማለት ነው። ይሄ በጣም ሰፋፊ ሀሳቦች ናቸው። ግን ስሙን በተመለከተ ሶስት ነገሮች ነው የተናገርኩት፤ ምሳሌ 18 ቁጥር 10፣ ሚኪያስ 6 ቁጥር 9፣ ማሌ ማሊ ቁጥር ምዕራፍ 1 ቁጥር 3 እነዚህ ሁሉ የእግዚአብሔርን ስም በተግባር እምናውቅበት ነገር መሆኑን የሚያሳዩ ናቸው። አሁን በሚቀጥለው ስላይዴ ላይ የእግዚአብሔር ስም ተብለው የተገለጡ ስሞችን ስሙ ተብለው የተገለጡ ስሞችን በጣም ጥቂት ስሞችን አሳያችሁና ቶሎ ቶሎ ወደ መጨረሻ ይሄዳለሁ። ስሙ ተብለው የተጠቀሱ ወይም የተገለጡ ስሞች የእግዚአብሔር ስም በመጽሐፍ ቅዱስ ልዩ ልዩ ባህሪያቱን ይገልጣል። በጣም የሚገርም ነው። አንደኛው የመጀመሪያው ዘጸአት ምዕራፍ 3 ቁጥር 14 ላይ ነው። ይህንን ደጋግሜ እዚህ ተናግሬዋለሁ። ሙሴ እግዚአብሔር በምድረ በዳ የሚስቱን አባት እንስሶች፣ ከብቶች፣ በጎች፣ ፍየሎች እየመራ በተራራ ላይ የሆነ ቁጥቋጦ ውስጥ እሳት እየነደደ አየ። ይሄ እሳት ግን የሚነደው እሳት ያንን አትክልት አያጠፋውም፣ አይበላውም፣ አያቃጥለውም። እና ይሄ በጣም አስደናቂ ነገር ነው። ተጠግቼ ልይ ብሎ ሲል እግዚአብሔር ከቁጥቋጦ ውስጥ በእሳት ውስጥ ሆኖ ተናገረው እና አናገረው ሙሴን እና ንግግሩ ሄዶ ሄዶ ሄዶ በአንድ ቦታ ላይ ሙሴ ኦኬ የምትልከኝ ከሆነ ወደ ግብፅ ግብፅ ሂጄ ለእስራኤላውያን አምላካችሁ ልኮኛል ብዬ ስናገር ስሙ ማን ነው ቢሉኝ ምን እላለሁ ብሎ ተናገረ። ይሄ ቴትራ ግራማታም ተብሎ የሚታወቅ ነው። በሂብሩ አራት ፊደሎች ናቸው። አራት ፊደሎች ናቸው። አይ አም የሚለው አራት ፊደሎች ናቸው። እግዚአብሔር ያለው አይ አም ዛት አይ አም ነው ብሎ የተናገረው ምን ማለት ነው? በሂብሩ የተነገረውንም እዛ አስቀምጨዋለሁ። ኤህዬ ኤሸር ኤህዬ ነው የሚለው። ምን ማለት ነው? እኔ ያ እኔ ነኝ ነው የሚለው። በቀጥታ እኔ ያ እኔ ነኝ፣ እኔ ያ እኔ ነኝ ነው የሚለው። የእግዚአብሔር ስም በዚህ መልኩ ሲገለጥለት ሙሴ ልቡም፣ መንፈሱም፣ ነፍሱም በአንድ ጊዜ የረካ ይመስለኛል እኔ ሳስበው። ምን ማለት ነው? በቦታ በሁኔታ በጊዜ የማይወሰን ወሰን የሌለው ሁሌ ያለ የትም የሚገኝ ማለት ነው። እግዚአብሔር ታውቃላችሁ፣ ሁሌ ያለ፣ እዚህ አለ። እዚህ እንዳለ ኢትዮጵያም ውስጥ አለ። አሁን አሁን እግዚአብሔር እንደዛ አይነት ነው ስሙ እና ስሙ የተለየ ስም ነው። አሁን ይህንን ስም ያወቁ ሰዎች እግዚአብሔር እዚህ እንዳለ ያውቃሉ። ይህን ስም ያወቁ ሰዎች እግዚአብሔር ሌሊትም እንዳለ ያውቃሉ። ቀንም እንዳለ ያውቃሉ። እግዚአብሔር ስንበላ እንዳለ ያውቃሉ። ስንተኛ እንዳለ ያውቃሉ። ይሄን ስም የሚያውቁ ሰዎች ስሙ የተገለጠው በዚህ መልኩ ነው። በነገስታት ፊት ብትቀርቡ እሱ ተለይቷችሁ ሌላ ቦታ አይሄድም። በጦር ሰራዊት ፊት ብትቀርቡ እሱ ተለይቷችሁ ሌላ ቦታ አይሄድም። አለ፣ ሁሌም አለ። ስለዚህ ይሄ በጣም የሚገርም የሚገርም አምላክ መሆኑን የሚያሳይ እውነት ነው። አብሮ ያለ፣ አብሮ የሚኖር፣ አብሮ ሁልጊዜ። የትም ቦታ የሚገኝ አምላክ ማለት ነው። ለሱ ጨለማ ብርሃን ትርጉም የለውም፣ ለእኛ ነው ትርጉም ያለው። እግዚአብሔር የትም በማንኛውም ሁኔታ ውስጥ ያለ አምላክ ነው። ሌሎች ስሞች አሉ። እዚህ የጠቀስኩት አምስት ሌሎች አሉ። ኤሎሂም በብዙ ቁጥር የተጠቀሰ ቃል ነው። አምላክ የሚል ትርጉም ነው የተሰጠው። አዶናይ፣ የጌቶች ጌታ፣ ገዢ፣ በሁሉም ላይ የገዥነት ስልጣን ያለው ማለት ነው። ኤል ሻዳይ ከኤል ከሚለው ከኤሎሂም ተወስዶ ሻዳይ ሁሉን የሚችል ሁሉም ማድረግ የሚችል አምላክ ማለት ነው። አማኑኤል አብሮ ያለ ጌታ ኢየሱስ ክርስቶስ ስሙን አማኑኤል ተብሎ እንደሚጠራ በኢሳያስ ላይ ተነግሯል። በአዲስ ኪዳንም ላይ ተነግሯል። ሁል ጊዜ ከኛ ጋር ያለ እና ኢየሱስ ከኃጢአት አዳኝ ማቴዎስ 1 ቁጥር 21 ላይ እነዚህ ሁሉ የጌታ የእግዚአብሔር ስሞች ናቸው። ተመልከቱ እንግዲህ ይሄ እኔ ነኝ ያ እኔ ነኝ የሚለውን ስም ስታውቁ ለእግዚአብሔር የሚኖራችሁ አመለካከት ከሰዎች የተለየ ነው የሚሆኑ፣ ምክንያቱም ያላችሁበት ቦታ ሁሉ ማን አለ? እግዚአብሔር አለ። እግዚአብሔር የሌለበት ቦታና ስፍራ የለም። ኤሎሂም የሚለውን ስታስቡ፣ ሊሰገድለት የሚገባ ሊመለክ የሚገባ ታላቅ አምላክ መሆኑን አዶና የሚለውን ስታስቡ ሁሉን የሚገዛ ጌታ እንደሆነ፣ አካላችንንም ሁለመናችንንም ታሪካችንንም የሚገዛ ኤልሻዳይ፣ በሁሉ ላይ ስልጣን ያለው የሚገርም የሚገርም ነው። እነዚህን ሁሉ ስሞች የሚያውቁ ሰዎች ናቸው። አሁን ቅድም የተለዩ ናቸው ብዬ የተናገርኩት በዓለም ላይ ከሰዎች መካከል የተለየን የሚያደርገን እኛን በግል እግዚአብሔርን ስሙን ማወቅ ነው። እግዚአብሔር ይመስገን። የሚቀጥለው ነጥቤ ስሙ የሚታወቅ ስም ነው። አንዳንድ ሰዎች የዚህ ጠዋት ፓስተር ሲናገር ነበር አግኖስቲክስ የሚባሉ አሉ እና አግኖስቲክስ የሚባሉ ሰዎች አሉ በእግዚአብሔር እናምናለን ይላሉ። ግን ምን አይነት ሰዎች ናቸው? እግዚአብሔር የሚባለው ነገር ከኛ እውቀት ከኛ ሀሳብ ውጭ ስለሆነ ልናውቁ አንችልም የሚሉ ናቸው። ሌሎችም ሃይማኖቶች አሉ እግዚአብሔር የሚባለው ሊታወቅ አይችልም የሚሉ እኛውን እግዚአብሔር ፍቅር ነው እንላለን እግዚአብሔር እንደዚህ ነው ብለው የማያምኑ አሉ። ስማቸውን መጥራት አያስፈልገኝም ሃይማኖቶች አሉ። ለምሳሌ ብጠራም ምንም አይደለም ሙስሊሞች ለምሳሌ እግዚአብሔር እንደዚህ ነው ብለው ማለት አይችሉም። ምክንያቱም እግዚአብሔር የተለየ ነው። እኛ እግዚአብሔር ፍቅር ነው፣ እግዚአብሔር ታማኝ ነው፣ እግዚአብሔር ደግ ነው ስንል፣ ኖ እንደዚህ አይባልም። እግዚአብሔር እግዚአብሔር እናውቃለን ስንል እግዚአብሔር ሊታወቅ አይችልም ብሎ ነው የሚያስቡት፣ ልክ እንደ አግኖስቲሶች ማለት ነው። እና እግዚአብሔር ግን የሚታወቅ አምላክ ነው። የእግዚአብሔር ስም የሚታወቀው እንዴት እንደሆነ የማያውቁ ብዙ ሰዎች አሉ አማኞችም ነን ብለው እንደዚሁ ቤተ ክርስቲያን የሚመላለሱ ሰዎች አሉ። የእግዚአብሔርን ስም የማያውቁ ሰዎች፣ እግዚአብሔር ሊቀረብ ሊታወቅ እንደሚችል የማያውቁ ሰዎች ሁል ጊዜ የሐሰት አገልጋዮች መጠቀሚያዎች ናቸው። የእግዚአብሔርን ስም በሕይወታችን ሲሰራ፣ በሕይወታችን ውስጥ ለውጥ ሲያመጣ ያየንና የቀመስን ሰዎች እውቀቱ ተግባራዊ እውቀት እንደሆነ እናውቃለን በተግባር የሚቀመስ አይነት እውቀት ነው። እግዚአብሔር ውስጣችን ልክ እንደሚፈስ ዘይት ፈሶ ሰላምን፣ ረፍትን፣ ርካታን፣ ደስታን ማንም ሰው ሊያደርግልን የማይችለውን እርጋታን የሚሰጥ ስም ነው የእግዚአብሔር ስም። ስለዚህ የእግዚአብሔር ስም የሚያረካ የሚያጽናና፣ የሚደግፍ፣ የሚባርክ እና የሚያጸና ስም ነው የእግዚአብሔር ስም። የሚታወቅ ስም ነው ወገኖች። አሁን እኔ ለእናንተ የምናገረው የምትሰሙኝ በዚህ በፊልምም የምታዩ፣ የምናገረው የእግዚአብሔር ስም መታወቅ የሚችል ስም ነው። የእግዚአብሔርን ስም የሚያውቁ ሰዎች አሁን እዚህ መዝሙር ዘጠኝ ቁጥር አስር ላይ እንደተጻፈው ምን ያደርጋሉ የሚል ነገርን ብትጠይቁ ሁለት ነገሮች ያደርጋሉ። እዚኛው ስላይዴ ላይ ሶስት ነገሮች ጽፌያለው። አንድ ሁለት ሶስት ብዬ እናገራቸዋለሁ። እዚህ ላይ ቁጥር አስር ላይ ስምህን የሚያውቁት እነሱ እምነታቸውን በአንተ ላይ ያደርጋሉ። ተመልከቱ። የእግዚአብሔርን ስም የሚያውቁ ሰዎች እምነታቸውን በማን ላይ ያደርጋሉ? በእግዚአብሔር ላይ ያደርጋሉ። እግዚአብሔር ሁሉ ቦታ ያለ አምላክ ስለሆነ እኔ ነኝ እኔ ነኝ ሁል ጊዜ ያለ መሆኑን የሚያውቁ ሰዎች ሁል ጊዜ እግዚአብሔር እንደሚጠብቃቸው ያምናሉ ማለት ነው። እግዚአብሔር ሁሉን ቻይ አምላክ መሆኑን የሚያውቁ ሰዎች በእግዚአብሔር ሁሉን ቻይነት ላይ ምን ያደርጋሉ እምነታቸውን ያደርጋሉ። እግዚአብሔር ይቅር ባይ ነው፣ ከኃጢአት ህዝቡን የሚያድን ነው የሚለውን የጌታ የኢየሱስ ክርስቶስን ስም የሚያውቁ ሰዎች ከኃጢአት ለመዳን ወዴት ነው የሚመጡት? ወደ ጌታ ወደ ኢየሱስ ነው የሚመጡት። ጌታ መንፈስ ቅዱስ አጽናኝ ነው፣ የሚያጽናና የሚመራ ነው። ለምሪትና ለመጽናናት ጌታ መንፈስ ቅዱስን እግዚአብሔርን የሚያውቁ ሰዎች ወዴት ነው የሚመጡት? ወደ መንፈስ ቅዱስ ነው የሚመጡት። ስለዚህ እምነታቸውን በሱ ላይ ያደርጋሉ፣ በሱ ያርፋሉ፣ በሱ ይጸናሉ። ማለት እምነት የሚባለው ነገር አንድን ነገር ማረጋገጥ ማለት ነው። ልክ ነው። አይተወኝም፣ አይጥለኝም ብለን ልባችንን የምናሳርፍበት ማለት ነው። ቅድም የእግዚአብሔር ስም ምንድን ነው ብለናል? የጸና ግንብ ነው ብለናል አይደል? የጸና ግንብ ነው። እግዚአብሔር ጋር ተጣብቄ እግዚአብሔርን የሙጥኝ ብዬ እግዚአብሔር ምን አያደርገኝም፣ አሳልፎ አይሰጠኝም ማለት ነው እና እንደማይጥላቸው፣ እንደማይተዋቸው፣ እንደማይረሳቸው፣ ለክፉ አሳልፎ እንደማይሰጣቸው በልባቸው ጸንተው እርፍ የሚሉ ሰዎች ናቸው። እምነታቸውን በእሱ ላይ ያደርጋሉ። ተመልከቱ፣ ስምህን የሚያውቁት እነሱ እምነታቸውን በአንተ ላይ ያደርጋሉ። ይሄ ስሙን የሚያውቁ ሰዎች ስራ ነው። ሁለተኛ ምሳሌ 18 ቁጥር 10 ላይ ስሙን የሚያውቁት እነሱ የጸና ግንብ ስለሆነ ወደ እሱ ምን ያደርጋሉ? ይሮጣሉ። ሁለተኛ እሱ ነው። ሶስተኛ ግን እዚሁ ቁጥር 10 ላይ ተመልከቱ። እምነታቸውም በአንተ ላይ ያደርጋሉ ብሎ አንተ እግዚአብሔር የሚፈልጉን እነሱን አልተውካቸውምና ብሎ እነዚህ ሰዎች እምነታቸውን በሱ ላይ ማድረግ ብቻ ሳይሆን በማንኛውም የህይወት አጋጣሚያቸው የሚፈልጉት ማንን ነው? እሱን ነው የሚፈልጉህ ናቸው። ስምህን ያውቃሉ፣ እምነታቸውን በአንተ ላይ ያደርጋሉ። ግን ደግሞ ሁልጊዜ ምን ያደርጋሉ? ይፈልጉሃል። ሰዎች በእግዚአብሔር ቤት ውስጥ እየተመላለሱ ብዙ የሚፈልጉት ነገር አለ። እንዳሁም አንዳንድ ሰዎች ወደ እግዚአብሔር ቤት የሚመጡት አንዳንድ ፍላጎቶቻቸው እንዲሟላል እግዚአብሔርን ፈልገው አይደለም፣ የሆነ የሆነ ነገር እንዲነገራቸው ፈልገው ነው። ግን እግዚአብሔርን የሚያውቁ ሰዎች ግን እምነታቸው በእግዚአብሔር ላይ ነው። ደግሞ የሚፈልጉት ማንን ነው? እግዚአብሔርን ነው የሚፈልጉት፣ እግዚአብሔርን ነው። እግዚአብሔር ደግሞ ለሚፈልጉት ሰዎች በሙሉ ምንጊዜም የሚገኝ ደግሞም የሚፈልጉትን ሰዎች አለሁ የሚላቸው የማይጥላቸው የታመነ አምላክ ነው። እግዚአብሔር ይመስገን። እነዚህ በጣም አስደናቂ የሆኑ መርሆች እዚህ ፕሪንስፕሎች ብትፈልጉ ልትሉ ትችላላችሁ። እዚህ ቁጥር ውስጥ አሉ እና እኔ ሳነበው በጣም ነው ልቤን ነካኝ። እና የመጨረሻው ግን የመጨረሻው ነገር አንዱን ስላይድ ይሄ ነው የመጨረሻው የመጨረሻው ስሙን የሚያውቁ ሰዎች ምን ይሆንላቸዋል? አሁን ስሙን የሚያውቁ ሰዎች ምን ይሆንላቸዋል? የመጨረሻው ሀሳቤ ነው። አንድ ሶስት ነገሮችን እዚ ጋር እናገርና ወደ ማጠቃለያ ሀሳቤ ይመጣለሁ። አንደኛ፣ በስሙ ውስጥ ያለ በረከት ሁሉ በህይወታቸው ይሆንላቸዋል። ለምሳሌ ማቴዎስ ምራፍ አንድ ቁጥር 21 ላይ ማርያም እንደጸነሰች ዮሴፍ ሊተዋት ፈልጎ እያሰበ የእግዚአብሔር መልአክ ተገለጠና ዮሴፍ እሷ የጸነሰችው ከመንፈስ ቅዱስ ነውና ማርያምን ምን አታደርጋት፣ አትተዋት ብሎ እንዲወስዳት ከተናገረ በኋላ በውስጡ ያለው ከመንፈስ ቅዱስ ነው የተጸነሰው እና እግዚአብሔር ከእኛ ጋር አማኑኤል ተብሎ የተጠቀሰው ትንቢት ፍጻሜ ነው ብሎ ካለ በኋላ ስሙን ምን ብለህ ትጠረዋለህ? ኢየሱስ ብለህ ትጠረዋለህ። ህዝቡን ምን ያደርጋቸዋል? ከኃጢአታቸው ያድናቸዋልና በስሙ ውስጥ ያለውን በረከት የሚያውቁ ሁልጊዜ በህይወታቸው የኃጢአት ችግር ሲያጋጥማቸው ሮጠው የሚመጡት ወደ ማን? ወደ ጌታ ኢየሱስ ነው። ጌታ ኢየሱስ ጋር መጥተው ደግሞ ከጌታ ከኢየሱስ ምን ያገኛሉ? የኃጢአት ይቅርታ ያገኛሉ። ስሙ የጸና ግንብ ስለሆነ የጸና ግንብነቱ ጠባቂነቱ፣ ተከላካይነቱ በህይወታቸው ይፈጸማል። አንዳንድ የሞኝነት ልምምድ አለ፣ በዚህ በኢትዮጵያ አማኞች ዘንድ እና ደብረ ብርሃን ላሉ አማኞች ነግሬያቸዋለሁ። አንዳንድ ጊዜ አማኞች ሌሊት ተነስተው በቃ ሰይጣን የሚቆርጣቸው የሚያጠፋቸው፣ የሚያፈራረሳቸው ይመስላቸው እና ሌሊቱን በሙሉ በኢየሱስ በኢየሱስ ሲሉ ያድራሉ እና ጥሩ ሊመስል ይችላል ግን እኔ የማስበው ይሄ አመለካከቱ በሙሉ ሰዎችን ምን አድርጓቸዋል? በተለይ ፕሮቴስታንቱ ጋር ያሉትን ሰዎች የፍርሃት እምነት ተከታዮች አድርጓቸዋል። ወደ ጌታ ኢየሱስ ስም ተጠግተን የጌታ ኢየሱስ ክርስቶስ ስም ራሱ ምንድን ነው? የጸና ግንብ ነው። እኛ ሳንናገር ራሱ የጸና ግንብ ነው፣ ጠባቂ ነው፣ አዳኝ ነው፣ ተከላካይ ነው ለእኛ እና ይህንን የማያስተውሉ ሰዎች ሌሊቱን በሙሉ ላንቃቸው እስከሚበጠስ ሲጮሁ ያድራሉ። ግን እምነቱ እምነቱ ስለሌለ ነው። እምነቱ ቢኖር መንፈስ ቅዱስ ውስጣችን ቢኖር መንፈስ ቅዱስ በእግዚአብሔር ላይ እንድናርፍ ያደርግና የእግዚአብሔር ስም ጠባቂያችን ስንተኛም፣ ስንበላም፣ ስንጠጣም፣ ስንወጣም፣ ስንገባም፣ ስንሰራም፣ ከስራ ስንመለስም እግዚአብሔር ጠባቂ ነው ብለን በስሙ ላይ እንድንታመን የእግዚአብሔር ስም ያደርግልናል። ሁለተኛው እግዚአብሔር አይተዋቸው። አሁን ቁጥር አስር ላይ ስትመለከቱ የሚፈልጉን እነሱን አልተውካቸውም ና ብሎ ከዚህ በፊት የፈለጉ ሰዎች አሉ፣ አንዳቸውም አልተተዉ። ከአሁንም የሚፈልጉ ሰዎች አሉ፣ እነሱን በፍጹም አትተዋቸውም ብሎ ነው የሚናገረው። እግዚአብሔር ስሙን የሚፈልጉትን ሰዎች ስሙን የሚያውቁትን ሰዎች በመከራ፣ በጭንቀት፣ በህመም፣ በሁሉ ነገር በፍጹም አይተዋቸው። እኔ እዚህ ጋር ማብራሪያ ከፈለግን ትንቢተ ኢሳያስ 43ን ማንበብ አለብን ብዬ ኢሳያስ 43ን ከፍቼ አስቀምጫዋለሁ። ጥቂት ቃሎች ላንብብላችሁ። ኢሳያስ 43 አሁንም ያዕቆብ ሆይ፣ የፈጠረህ እስራኤልም ሆይ፣ የሰራህ እግዚአብሔር እንዲህ ይላል። ተመልከቱ እንዴት እንደሚናገር። ተቤዥቻለሁና አትፍራ፣ በስምህም ጠርቼሃለሁ አንተ የኔ ነህ። እነዚህ ሰዎች ምን አይነት ሰዎች ናቸው? የእግዚአብሔርን ስም ያወቁ፣ በእግዚአብሔር ስም የታመኑ እግዚአብሔርን እንደ ስሙ እንደሆነ ልባቸውን በሱ ላይ ያሳረፉ ሰዎች ናቸው እና አንተ የኔ ነህ። እንዴት እንደጠራቸው ተመልከቱ። የሚያስቸግር ነገር ቢያጋጥምህ፣ በውሃ ውስጥ ባለፈ ጊዜ እኔ ከአንተ ጋር እሆናለሁ። በወንዞች ውስጥ ባለፈ ጊዜ አያሰጥምም። በእሳትም ውስጥ በሄደ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። ምክንያቱም አለ ቁጥር ሶስት እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብፅን ላንተ ቤዛ አድርጌ ኢትዮጵያንና ሳባንም ላንተ ፋንታ ሰጥቻለሁ። ተመልከቱ ቁጥር አራት እግዚአብሔርን ያወቁ ሰዎች የሚጠሩበት መጠሪያ ነው። በዓይኔ ፊት የከበርክ የተመሰገንህ ነህና እኔም ወድጃለሁና ስለዚህ ሰዎችን ለአንተ አህዛብን ለነፍስ እሰጣለሁ እያለ ይቀጥላል። ቁጥር አምስት እኔ ከአንተ ጋር ነኝና አትፍራ። ስለዚህ የእግዚአብሔርን ስም የሚያውቁ ሰዎች ምን ይሆንላቸዋል? አንደኛ በከበረ ስም እግዚአብሔር ይጠራቸዋል፣ የእኔ ናችሁ ይላቸዋል እና በችግርና በመከራ ውስጥ ቢያልፉ ራሱ እግዚአብሔር ከማ ጋር ይሆንላቸዋል፣ ከእነሱ ጋር ይሆንላቸዋል። በጣም አስደናቂ አስደናቂ ጥቅሞች አሉት የእግዚአብሔርን ስም ማወቅ ስሙን የሚያውቁ ሰዎች ምን ይሆንላቸዋል? በጭንቅ ጊዜ፣ በመከራ ጊዜ፣ በመናወጥ ጊዜ፣ በሐዘን ጊዜ፣ ልክ ጻድቅ ወደ እሱ ሮጦ ያመልጣል እንደተባለ በጦርነት በጣር በሞት አፋፍ እንኳን በምንሆንበት ጊዜ እግዚአብሔር ከኛ ጋር ነው የሚሆኑ። መዝሙር 23 ላይ ዘማሪው ዳዊት እግዚአብሔር እረኛዬ ነው ብሎ በተናገረበት ቦታ እግዚአብሔር እረኛዬ ነው እና እጦት የሚባል ነገር አላይም። በለመለመ መስክ ይመራኛል፣ በረፍት ውሃ ዘንድ ይመራኛል ብሎ በሞት ጥላ መካከል እንኳ ብሄድ እረኛዬ እግዚአብሔር አውቀዋለሁ፣ ስሙን አውቀዋለሁ። በሞ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ሞትን አልፈራም፣ ክፉን አልፈራም። ስለዚህ ሰዎች ለምንድን ነው የሚጨነቁት? ስሙን ባለማወቃቸው ብዙ ነገር ስለሚፈልጉ ነው። ስሙን ባለማወቃቸው በራሳቸው መንገድ ወይም በሰዎች መንገድ በረከት ማግኘት ስለሚፈልጉ ይጨነቃሉ። በራሳቸው መንገድ ወይም በሰዎች መንገድ ፈውስ ስለሚፈልጉ አያገኙ። በራሳቸው መንገድ ወይም በሰዎች ፍልስፍናና አስተያየት መንገድ ሰላም ማግኘት ይፈልጋሉ፣ አያገኙ። በራሳቸው መንገድ ወይም በራሳቸው ስም መጽናናት ይፈልጋሉ ግን አያገኙ። አሁን እግዚአብሔር የሚናገረው አንድና አንድ ነው። ስምህን የሚያውቁ እነሱ የተለዩ ሰዎች ናቸው። ስምህን የሚያውቁ ሰዎች እምነታቸውን የሚያደርጉት በአንተ ላይ ነው። ስምህን የሚያውቁ ሰዎች ሁልጊዜ የሚፈልጉትና ልባቸው የሚናፍቀው አንተ ጋር ነው። ስምህን የሚያውቁ ሰዎች ጻድቃን የተባሉ ሰዎች ወደ አንተ ሮጠው ስምህ የጸና ግንብ ስለሆነ ይድናሉ ነው። ይገርማል። የእግዚአብሔርን ስም ማወቅ በጣም አስደናቂ ነገር ነው። የእግዚአብሔርን ስም ማወቅ ራሱን ማወቅ ነው። የእግዚአብሔርን ስም ማወቅ መባረክ ነው። ምንኛ ታላቅ ነገርና መገለጥ እንደሆነ ልታስቡ ይገባል። እኔ እንደዚህ ብዬ ደመድማለሁ። ስምህን የሚያውቁ ሰዎች እምነታቸውን በአንተ ላይ ያደርጋሉ እና አንተ እግዚአብሔር ስምህን ስለሚያውቁ አንተን ይፈልጋሉና እነሱን አልተውካቸውም የሚለው ነገር የእኛም የሕይወታችን መሰረት ሆኖ የእግዚአብሔርን ስም በማወቅ ሕይወታችንን በዚህ ምድር ላይ በጣም አጭር ዘመን ነው የምንኖረው። እግዚአብሔርን ባለማወቅ ከምንኖረው ኑሮ ይልቅ እግዚአብሔርን በማወቅ የምንኖረው ኑሮ ጠቃሚና የበረከት የሰላም ኑሮ ስለሚሆን የእግዚአብሔርን ስም በማወቅ እግዚአብሔር እንዲባርከን እመኛለሁ፣ እጸልያለሁ። ክብር ሁሉ ለእግዚአብሔር ይሁን። አሁን የመጨረሻው መዝሙር ዘምረን እንጨርሳለን። ቁጥር ሰባት መዝሙር ሰባት ሰላም አለኝ፣ ሰላም አለኝ፣ ሰላም አለኝ፣ ሰላም አለኝ፣ በልቤ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ። ስሞት ወደ ጌታ ሄዳለሁ። በኢየሱስ ደም በኢየሱስ ደም ታጠበልኝ ኃጢአቴ ኃጢአቴ ተለወጠ ሕይወቴ በወንጌል ጸናለው ስሞት ወደ ጌታ ሄዳለሁ እረፍታለኝ እረፍታለኝ እረፍታለኝ በኢየሱስ በኢየሱስ የማይጠፋ ደስታ የማይናወት ተስፋ በሕይወቴ በጣም ተስፋፋ ተለወጥኩኝ ተለወጥኩኝ ተለወጥኩኝ በኢየሱስ በኢየሱስ አዲስ ፍጥረት ሆኛለሁ፣ መንፈሱን አግኝቻለሁ፣ ስሞት ወደ ጌታ ሄዳለሁ። ሀዘን የለም፣ ጭንቀት የለም፣ ፍርሀት ጠፍቷል ከልቤ ከልቤ መንፈሱ ያጽናናኛል፣ በደስታ ሞልቶኛል፣ ጌታ ዘወትር ይጠብቀኛል። ላመስግነው ላመስግነው ላመስግነው ጌታዬን ጌታዬን በመስቀል ተሰቃይቶ ከፈለልኝ ዳዬን። ክብር ክብር ለስሙ ይሁን እግዚአብሔር አምላካችን ወይ። ከምረት የተነሳ በታላቁ ዙፋን ፊት ተሰብስበን ዛሬ ስለ አንድ የተለዩ ሰዎች እና እኛም ከነሱ ሰዎች መካከል እንድንሆን ስለተናገርከን ነገር ሁሉ እናመሰግንሃለን። ስምህን የሚያውቁ አንተን የሚያውቁ ናቸው። ስምህን የሚያውቁ የተለዩ ሰዎች ናቸው። ስምህን የሚያውቁ እምነታቸውን በአንተ ላይ ያደርጋሉ። ስምህን የሚያውቁ ዘወትር አንተን ይፈልጋሉ። ኦ እግዚአብሔር ሆይ እንዴት አይነት የተባረኩ ናቸው! የሰማይና የምድሩን ጌታ፣ ትልቁን ታላቁን ንጉሥ የሚያውቁ። አቤቱ እጆችን በእኛ ላይ ጭነህ ስምህን ከሚያውቁት መካከል እንድንሆን፣ ጸጋህን፣ ኃይልህን፣ የስምህን እውቀት፣ የራስህን እውቀት በውስጣችን እንድታደርግልን በጌታ በኢየሱስ ስም እንለምንሃለን። ብዙዎች ስምህን ባለማወቅ የሚጨነቁ የሚረበሹ፣ የሚቅበዘበዙትን ወደ ስምህ እውቀት እንድታመጣቸው እንማጸናሃለን። ስለ ሰማሃን ተመስገን። ስለነበረን ጊዜ ክብር ሁሉ ለአንተ ይሁን። ደግመህ አገናኘን፣ እግዚአብሔር ሆይ በሰላም ሁላችንም እንደገና ጠብቀህ እንድታገናኘን እንጸልያለን። ክብር ሁሉ ለአንተ ይሁን። በጌታ በኢየሱስ ስም አሜን። የሚቀጥሉት